ሰላም ለእናንተ ይሁን። ጋቢና ቢና ቪኦኤ ጀመረ ከአሜሪካ ድምፅ። ዛሬ ምሽት አብራችሁን ከቆያችሁ ከሚቀርቡላችሁ ጉዳዮች መካከል ብዙዎች ተምረው በጣም ጥሩ ቦታ ከዶክተር አስተማሪ፣ ሎየር፣ ነርስ፣ ሶሻል ወርከር አፍርተናል። ያልተሳየ ነው አንዳንድም ያመለጡን አሉ፣ ግን አብዛኛው ጥሩ ቦታ ደርሷል። ቀለም ወርቅ ቅማ የተመለከትናት የሰማናት ለዓመታት ኢትዮጵያን ቤተሰቦችን በተለያዩ ዘርፎች ሲደግፍ የቆየው ወገን የተሰኘው ተቋም ከሰሞኑ ሃያ ሁለተኛ ዓመቱን አክብረዋል። ይህን በተመለከተው ዘገባ ሙሉ ሀሳቧን እንሰማለን። እኒህና ሌሎች ጉዳዮች የተካተቱበትን የምሽቱን ስርጭት አቶ አምዝዩ መራለው፣ ኤልያስ አስማረ ደግሞ የድምፅና የምስል ቅንብሩን ይከውናል። አብራችሁ እንድትቆዩ ጋብዛለሁ። ወደ ቀዳሚው ዝግጅት እንሻገር የሰሜና ቪኦኤ ወጣቶች ላይ አተኮረ የአሜሪካ ድምፅ ልዩ መርሃ ግብር ነው። አብራቹን ስለምትቆዩ በእጅጉ እናመሰግናለን። ወገኔ ከሁለት አስርት ዓመታት በላይ ኢትዮጵያውያን ቤተሰቦችን በትምህርት በጤናና በመጠለያ አቅርቦት ረገድ ሲደግፍ የቆየ የትውልደ ኢትዮጵያውያን ተቋም ነው። መቀመጫውን በሰሜን አሜሪካ ያደረገው ተቋም ከሰሞኑ 22ኛ ዓመቱን በተለያዩ ዝግጅቶች አክብሯል። ዝግጅቱን በወፍ በረር በመቀጠል እናስቃኛቸዋለን። ይህ በርከት ያሉ ትውልደ ኢትዮጵያውያን ዓመት ጠብቀው ከሚታደሙባቸው የሰብአዊነት ምሽቶች መካከል አንዱ ነው። የዚህ ልዩ መርሃ ግብር አዘጋጅ ከሰሞኑ 22 ዓመቱን የደፈነው ወገኔ የኢትዮጵያውያን ፋውንዴሽን ነው። የዛሬው ምሽት የርኅራሄ ምሽት ተብሎ ተሰይመዋል። ለምን ይሄ ስያሜ የተሰጠው? የተቋሙ አጋር መስራችና ኃላፊ ሚኒ ይህንን የርኅራሄ መንፈስ ያልነው ርኅራሄን ለኢትዮጵያዊ አዲስ ነገር አይደለም። ርኅራሄ ከትውልድ ትውልድ የመጣ አቅም ያጡ ኢትዮጵያኖች ሁሌ ሌላውን ሲደግፉ ሲረዱ የኖሩ ናቸው። አዲስ አይደለም። ግን አሁን ደግሞ በገጠመን ቀውስ ላይ ሰውም ልቦናው እንዲሰበሰብ ለሁሉም ነገር ልቡ ክፍት ሆኖ አስተሳሰቡ ሰፋ ብሎ መንፈሱን አረጋግቶ በቅንነት መረዳት ያለበትን ሰው እንዳይረሳ እንዲረዳ ልቡን እንዲከፍት ነው የርኅራኄ የምሽት ያል ነው። ምክንያቱም እኛም የአቅማችንን ስናደርግ ተስፋ ላጡ እንባቸውን የምናብስበት ህይወት ቆርጠው አለ አይደለም በህይወት ጫና በአለም ዙሪያ ነው። ለነገሩ ህይወት የከበደው ለነሱ ብቻ አይደለም ግን ዝቅተኛ ህይወት ውስጥ ያሉ ደግሞ ዘመዶቻችን ወገኖቻችን ከዛ እንዴት ይላቀቁ የሚለው የሁሉም ሰው ርብርቦሽ ያስፈልገዋል። በሰሜን አሜሪካ የሚኖሩ ትውልደ ኢትዮጵያውያንን ከሀገራቸው ጋር በሰብአዊነት ጥሪ በማስተሳሰር ረገድ ስሙ በተደጋጋሚ ይነሳል። ወገኔ የኢትዮጵያውያን ፋውንዴሽን ከመስራቾቹ መካከል አንዷ፣ በአሁኑ ሰዓት ደግሞ የተቋሙ የክንውኖች ዘርፍ ኃላፊ የሆነችው ቀለም ወርቅማም ወገኔ የብዙሃንን ሕይወት በመልካም ለመቀየር ያደረጋቸውን ጥረቶች ታስታውሳለች። በጣም ብዙ ቤተሰቦች አንስተናል። ብዙዎች ተምረው በጣም ጥሩ ቦታ ከዶክተር፣ አስተማሪ፣ ሎየር፣ ነርስ፣ ሶሻል ወርከር አፍርተናል። ያልተሳየ ነው። አንዳንድም ያመለጡን አሉ፣ ግን አብዛኛው ጥሩ ቦታ ደርሷል እና ብዙዎቹ ከስር ከኮተኮትካቸውና ጥሩ መንገድ ካሳየሃቸው ያንን የፖቨርቲ ሳይክል የመስበር ችሎታ አለን እና ያንን በማድረጋችን ወገኔ በጣም በጣም ሰክሰስፉል ነን። ተመልሰን ስናየው ከመንገድ አንስተህ ከሱቅ ደረቴ አንስተህ ዶክተር፣ ሎየር ማድረግ ቀላል ነገር አይደለም እና ይሄ ለእኛ ትልቅ አኮምፕሊሽመንት ነው። ልጆቹንም ደግሞ ልክ እንደ ራሳችን ልጆች ነው የምናያቸው። ልክ ልጆቻችን ትልቅ ደረጃ እንደደረሱልን ነው የምናየው እና በጣም እንዲሁ ይሄን ያክል የኢትዮጵያን ችግር ቀርፈናል ማለት አልችልም፣ ግን የተቻለንን በአቅማችን መቶ ፐርሰንት ሰጥተን ብዙ ቤተሰብ ላይ ለውጥ አምጥተናል። የወገኔ ፋውንዴሽን ባዘጋጀው የርኅራሄ ምሽት ላይ ተቋሙ በዓመት ውስጥ ያሳካቸውን ክንውኖች ለታዳሚዎች አቅርበዋል። በሰብአዊ መርሃ ግብሮች ተጠቃሚ የሆኑ ቤተሰቦች ምስክርነት ተሰምተዋል። ይሄ ምሽት ያለፈው ስኬት ብቻ የተወራበት አይደለም፣ የመጪ ዘመን የመደጋገፍ ግቦችም ይፋ ተደርገውበታል። ቀለም ወርቅ ማም በድጋሚ በዛሬው ዕለት አክቹዋሊ በጣም ማድረግ የምንፈልገው ወደ ከሰላሳ የሚበልጡ አዲስ ቤተሰቦች ግለሰቦች ሳይሆኑ ቤተሰቦች አንስተናል እና ለእነሱ ስፖንሰር ብናገኝ ለእኛ ትልቅ አኮምፕሊሽመንት ነው። እነዚህ ቤተሰቦች በጣም የተቸገሩ የኑሮ ሰቆቃ የያዛቸው ልጆቻቸውን ማሳደግ የከበዳቸው በጣም በቃ ጨለማ የሆነባቸውን ቤተሰቦች ብርሃን ማሳየት ነው የዛሬ ፍላጎታችን። እና አይም ሹር ደግሞ ሰክሰስፉል ሆነን ለእነዚህ ቤተሰቦች ስፖንሰር አግኝተን አንስተናቸው ልጆቻቸውን አስተምረን ጥሩ ቦታ እንደምናደርሳቸው ምንም ጥርጥር የለኝም። ያለፉት ሁለት ዓመታት በኢትዮጵያም ሆነ ዓለም ላይ ፈተና የደቀኑ ነበሩ። ይህ ፈተና ከሁለት አስርተ ዓመታት በላይ ኢትዮጵያውያንን በማስተሳሰር በትምህርት በተሻለ መጠለያ አቅርቦትና ድህነት ቅነሳ ዙሪያ የተቻለውን ርብርብ ሲያደርግ ለቆየው ተቋምም ተጨማሪ ኃላፊነቶችን እንደተወ የተቋሙ ኃላፊ ሚለገሰ ትናገራለች። እኛ ወገኔ በውጭ ባለውም ውስጥ ባለውም እምነት መግዛታችን ነው። የገንዘብ አቅም ወይ ሀብት ያለው ድርጅት ሆኖ አይደለም ግን አክብሮት ያለው እዚህም ያለውን ኢትዮጵያዊ አክብሮ እዛም ያለ የተጎዳ ወድገናችንን አክብሮ ያለ ነው እና ይሄ ጫና ሲመጣ ሁላችንም ያገባናል። የአገር ጉዳይ ነው። የእኔ ማንነት መግለጫ ኢትዮጵያ ናት እና ኢትዮጵያ ስትደማ እኔም እደማለሁ። እሱን በሚመለከት የአቅማችንን ባለን ባጀት ቤተሰቦች እያስተዳደርን ግን እሱም ደግሞ አይበቃም። ዝም ማለት የለብንም ብለን መድኃኒቶች እያሰባሰብን በብዙ ቮለንቲሮች ልከን ግጭቱ በተጋጋለ ጊዜ የተለያዩ ሆስፒታሎች እንዲደርስ፣ ዊልቸሮች እንዲደርሱ አፋር አካባቢ ለፈራረሱ ቤቶች ደግሞ ትልቅ ስራ በሚሰሩ በወይዘሮ አስቴር በኩል የተወሰነ እገዛ እንዲደረግ ያን ያንን ከመንገዳችን ወጥተን የሀገር ጉዳይ ነው። የሁላችን እናት አንድ ናት እና እሷ ላይ ለመድረስ ያደረግነው ትንሽ ለየት ያለ ጫና ነው፣ ግን ለሁሉም የመጣ ስለሆነ በጋራ እንወጠዋለን፣ እየተወጣ ነው እንላለን። በተለይ ኢትዮጵያውያንን የሚመለከቱ ተቋማትና ማህበራት ከአንደኛው ዓመት ወደ አንደኛው ለመሸጋገር በእጅጉ ሲቸገሩ በሚታዩበት ሰሜን አሜሪካ ሴቶች በአብይ አመራር ሰጭነት የሚሳተፉበት የወገኔ ተቋም 22 ዓመታትን ማሳለፍ ችሏል። የተቋሙ ተጽዕኖ ፈጣሪነትና ጥንካሬ ምንጩ በመስራቾቹ መካከል ያለው መናበብና መግባባት እንደሆነ የነገረችን ደግሞ ከመስራቾች መካከል አንዷ የሆነችው የተቋሙ የልማት ጉዳይ ኃላፊ ኤልሳቤጥ ቤት አፈሳ ናት። አንደኛ ነገር ስንጀምር ጓደኛሞች፣ የልጅነት ጓደኛሞች ሆነን ጀመር ነው እና በጣም እንተዋወቃለን። ድክመታችን እናውቃለን። ምን ጥሩ ነገር እንደምንሰራ እናቃለን። ደግሞ ሁልጊዜ ተቻችለን ነው ከህፃንነት ጀምረ ያለ ሂደት፣ ሁልጊዜ ማን ምን እንደሚሰራ እናቃለን። እና በቃ በፍቅር በመረዳዳት በመቻቻል ስለኖርን ምንም ነገር የሚያዳግተን ነገር የለም እንደዛ ለማድረግ አሁንም ደግሞ የጨመርናቸውም ሰዎች አብረውን ያሉትም፣ እንደዚሁ አብረውን በሂደት ያገኘናቸው ሰዎች በጣም ጥሩ ሁሉም ሜምበሮች ናቸው። ስለዚህ አንዳንድ መሰናክሎች ቢገጥሙልን ወዲያው በቃ እኔ ይበልጥ አንቺ ትበልጭ። ዋናው ደግሞ አላማችን የእኔና የሌላ ሰው መጋጨት ሳይሆን አላማችን ምንድን ነው። ለነገሩ ተጋጭተናል። ሁልጊዜ በመነጋገር እናምናለን፣ በመቻሻል እናምናለን። ሁል ጊዜ አላማችን የአንደኛውን አንደኛውን እንከተላለን ማለት አይደለም ግን ለማስተማመን ይሄ ትክክል ካልሆነ እንደዚህ ብናደርገው እያለን ሰላም መንገድ ለመፍጫል ሁልጊዜ የምንሞክረው። እግዚአብሔር ይመስገን ደሞ በሙሉ በጣም ወርቅ የሆኑ ናቸው። አብሮ መጓዝ የሚችል ወገና ኢትዮጵያ ውስጥ ለሚያደርጋቸው ቤተሰብ ተኮር መርሃ ግብሮች ድጋፍ የሚያገኘው በዋነኝነት በውጭ ሀገራት ከሚገኙ ትውልድ ኢትዮጵያውያን ነው። የዲያስፖራው ድጋፍና ክትትል ለተቋሙ ጉልበት እንደሆነ ኤልሳቤት ታውሳለች። ያለ እነሱማ እኛ ምንድን ነው? እኛ እዚህ ያለ ነው እንደው መሳሪያ ሆነ ነው እንጂ ሁልጊዜ ከእነሱ በሚመጣው ገንዘብ፣ በሚመጣው እርዳታ፣ በሚመጣው ፍቅር፣ በሚመጣው ምክር ሁሉ ነገር በሰው ላይ ነው የተመሰረተው። አንደኛ የኛ ድርጅት ትንሽ ለየት የሚያደርገው በኛው ሰው ላይ የተመሰረተ ነው። ሌላ እርዳታ አይደለም እንጠብቀው፣ ከሌላ ሀገር ዜጋ አይደለም እንጠብቀው። እኛ እራሳችን ለራሳችን እንደምንበቃ የምናሳይበት ነው ብለን የተነሳነው ኢትዮጵያዊ ኢትዮጵያዊ እኮ አይተባበርም፣ ኢትዮጵያዊ እኮ እንዲ ነው ምናምን የሚሉ ነገሮችን ከህሊናችን እንድናወጣ ኢትዮጵያዊ ደፍነት ይተባበራል። ኢትዮጵያዊ ልቡን አንድ ላይ ካደረገ ምንም የሚያግደው ነገር የለም። ድር ቢያብር አንበሳ ያስር እንደምንለው እኛ ተባብረን ይህንን ነገር ምሳሌ ናት። ይቺ ትንሽ ጠብታ ናት፣ ህይወት ላይ ግን ትልቅ ምሳሌ ነው። የእኛ ሰው ካመነብን ከተባበር አብረን ብዙ ሰዎች አሉ፣ ጥሩ ጥሩ ስራ ያላቸው ጥሩ ጥሩ ልብ ያላቸው ብዙ ነገር ሊያደርጉ የሚችሉ ነገር ግን ሁሉም በየቤቱ ለማረጋችን ብቻው ትብብር ያስፈልጋል። ቅንብር ያስፈልጋል። ስለዚህ እኛ እንደ መሳሪያ ለማቀነባበር ነው እዚህ ያለ ነው። እና እነዚህ ሰዎች ከልብ አመሰግናቸዋለሁ። ለምታደርጉት ነገር ለምትመኩ፣ ለሚተባበሩት ሰዎች ሁሉ ኃይለኛ ምስጋና ማቅረብ እፈልጋለሁ። በእኔና በቦርድ ሜምበሮች እንዲሁም በወገኔ ቤተሰቦች ስሆኜ ከፍ ያለ ምስጋና ላቀርብላቸው እንዳለ ወገኔ በዘረጋቸው መርሃ ግብሮች ውስጥ ትውልደ ኢትዮጵያውያን ታዳጊዎችን በተለያዩ ዘርፎች ያሳትፋል። በዚህ ምሽትም ለቀጣይ ዘመን ክንውኖች የሚሆን ገንዘብ ማሰባሰብን ጨምሮ በተለያዩ እንቅስቃሴዎች ውስጥ ተሳታፊ የሆኑ ታዳጊዎች ምስጋና ቀርቦላቸዋል። የወገኔ የርኅራሃይ ምሽት ከመጠናቀቁ በፊት ተጨማሪ የገቢ ማሰባሰቢያ ዝግጅቶች የማስገንዘቢያ አፍታዎችና አዝናኝ ትርዒቶችም ተከናውነውበታል። ለአሜሪካ ድምፅ ለተጠናቀረው ዘገባ ሀብታሙ ስዩም ዋሽንግተን ዲሲ። ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ የያዝ ነው። የጥቅምት ወር የጡት ካንሰር ግንዛቤ ማስጨበጫ ወር በመባልም ይጠራል። በጡት ካንሰር ዙሪያ የተሰሩ ጥናቶች በዓለም ላይ ከመቶ ወንዶች መካከል አንድ ወንድ በጡት ካንሰር የሚያዝ ሲሆን በሴቶች ላይ ደግሞ ከአራት ሴቶች መካከል አንዷ የጡት ካንሰር ሊኖርባት እንደሚችል ጠቁሟል። ይህ የጡት ካንሰር በሽታ በዓለም ቀዳሚ የሴቶች ህይወት የሚያልፍበት በሽታም ሆኗል። ከዚህ በተጨማሪ በሽታውን ለመከላከል በተለያዩ ጊዜያት የሚሰሩ ጥናቶችና ምርምሮች ጥቁሮችን አካታች ባለመሆናቸው ይበልጥኑ ጥቁር ሴቶች ደግሞ ተጠቂ ሆነዋል። ኤደን ገረመው የቤቲ አዩን ዘገባ በመቀጠል ታሰማናለች። የጡት ካንሰር በአለም አቀፍ ደረጃ ሴቶችን የሚያጠቃ አደገኛ ካንሰር ነው። የዓለም የካንሰር ምርምር ፈንድ ዓለም አቀፍ መረጃ እንደሚያሳየው እንደ ኤሮፓያን አቆጣጠር በ2020 2.26 ሚሊዮን በላይ አዳዲስ የጡት ካንሰር ተጠቂዎች መኖራቸውን ይጠቁማል። በሰሜን አሜሪካ ቢያንስ 80 በመቶ የሚሆኑ ሰዎች በጡት ካንሰር ከተያዙ በኋላ ይድናሉ። ዝቅተኛ ገቢ ባላቸው ሀገራቶች ደግሞ በአንጻሩ ይሄ አሃዝ ከ50 በመቶ በታች ነው። ከዚህ የተነሳም ጥቁር ሴቶች የበለጠ ለአደጋ የተጋለጡ ናቸው። ዶክተር ቢያትሪስ ዊያፌ አዳይ መቀመጫውን በጋና ያደረገ ለትርፍ ያልተቋቋመ ብረስት ኬር ኢንተርናሽናል የተሰኘ ተቋም ፕሬዚዳንት ናቸው። ሁልጊዜም ቢሆን ጥቁር አሜሪካውያን ሶስት እጅ ይበልጡን ይታመማሉ። የተለያዩ ጥናቶች አፍሪካዊ ዝርያ ያላቸው ሰዎች በጡት ካንሰር የመያዝና የመታመም እድላቸው ከሌሎች በሶስት ጥፍ የላቀ መሆኑን ይጠቁማሉ። ሳይንቲስቶች የጡት ካንሰር ከሌሎች ካንሰሮች በተለየ ሀይለኛና አንድ ጊዜ ታከሞ ከዳኑ በኋላም ተመልሶ በመምጣት ሊያገረሽ የሚችል ከባድ በሽታ እንደሆነ ይናገራሉ። ከዚህ በተጨማሪም የጡት ካንሰር አፍሪካውያን ላይ የሚያደርሰውን ጉዳት ለመቀነስና ና ለመከላከል ይረዳ ዘንድም አፍሪካውያን ላይ ምርምር ሊደረግ እንደሚገባም ይጠቁማሉ። ዶክተር ካፍሪ አኮፓኮ በሀገር መቀል ምርምር ማዕከል ውስጥ ተመራማሪ ናቸው። በዓለም ዙሪያ ያለውን እያንዳንዱን ጥናት ከተመለከትክ በጣም ጥቂቶቹ ናቸው አፍሪካውያን ላይ የተደረጉት። ይህ የአውኑ ስራችን የሚያደርገው ወደ አፍሪካ መጥቶ አፍሪካውያንን ማጥናት ነው። ይህም በአፍሪካውያንና በአፍሪካ አሜሪካውያን እንዲሁም በሌሎች ቡድኖች ላይ ተጽዕኖ ያሳድራል። ለዚያም ነው ይህ በጣም አስፈላጊ የሆነው። ያለዚህ ጥናት በአፍሪካ የጡት ካንሰር ስርጭትን በተመለከተ በቂ የሆነ መረጃ የለም። አብዛኛው ጥናትም እንደ እውነቱ ከሆነ በነጮች ላይ እንጂ በአፍሪካውያን ላይ እየተሰራ አይደለም። የጤና ባለሙያዎች እድሜ፣ ካለቅጥ መወፈር እና አልኮሆል አብዝቶ መጠጣት ለጡት ካንሰር መንስኤ እንደሚሆኑ ይጠቁማሉ። የጡት ካንሰር በጊዜ ከታወቀም በሕክምና ሊድን የሚችል በሽታ ነው። ጋቢና ቪኦኤ ከአሜሪካ ድምፅ ይቀጥላል በመቀጠል ከኢትዮጵያን ወላጆች በውጭ ሀገራት የሚወለዱ ሕፃናት ሊገጥማቸው የሚችለውን የማንነት ጥያቄ ለመፍታት ጥረት እያደረገ ያለ የእኛ ስቶሪ የተሰኘ ድርጅትን ስመኝሽ በመቀጠል ታስተዋውቀናለች የእኛ ስቶሪ ወይም ደግሞ ምናልባት የእኛ ታሪክ ወደ አማርኛ ሲመለስ የተሰኘው ይህ ፕሮጀክት በውጭ የሚወለዱ ሕፃናትን ኢላማ ያደረገ ፕሮጀክት ይመስለኛል እና እስኪ መጀመሪያ በውጭ የሚኖሩ ሕፃናት ላይ ለምን መስራት ፈለግሽ? አንቺ ውጭ ነው ተወልደሽ ያደግሽው፣ ሀሳቡ እንዴት መጣ? እኔ ኢትዮጵያ ነው የተወለድኩት እና ያደግኩት በአስራ ስድስት አመቴ ነው የወጣሁት እና ከዛ በኋላ ውጭ ሀገር ነው የኖርኩት ከተወለደች በኋላ ነው በጣም የመጣልኝ ሀሳቡ። እኔ ኢትዮጵያ ስላደኩ ባህሉን፣ ቤተሰቡን፣ ፍቅሩን፣ አገሩን፣ ሁሉን ነገር አይቼ አድጌበት ማንነቴን አውቄ ነው ከሀገር የወጣሁት። ለልጄ ግን ያ እድል አይኖራትም። አገሯ ብዙ ጊዜ መሄድ አትችልም። ቋንቋውንም፣ ቤተሰቡንም፣ ባህሉንም አገሩን ማየት አትችልም እና እንዴት ብዬ ነው የኢትዮጵያንነቷን ፖርታ እንዴት ብላ ነው የምታውቀው የሚለው ታሪክ ነበር ያስጨነቀኝ እና ስለ ኢትዮጵያ ያሉት መጽሐፎች፣ ወይ ፊልሞች ለልጆች ብዙ የሚሆኑ አይደለም። ሳስበው እሷ የምትወደው አይነት ታሪክ ያስፈልጋል፣ ለእሷ ብቻ ሳይሆን ለሌላ ኢትዮጵያ ቤተሰቦች ያሏቸው ወይ እዚያ ሀገር የተወለዱ ልጆች እንደዛ አይነት ነገር ያስፈልጋል ብዬ ያኔ ነው ሀሳቡ ይመጣልኝ። አንቺ ውጭ በምታድጊበት ጊዜ የጎደለሽ ወይም ከኢትዮጵያ ማንነትሽ ጋራ መገናኘት እንዳትች ያደረገሽ ሁኔታ አለ? አዎ፣ እኔ መጀመሪያ ከሀገሬ ስወጣ ቀጥታ አዳሪ ትምህርት ቤት ነው የገባሁት እና የአዳሪ ትምህርት ቤት ውስጥ በጠቅላላ ነጮች ነበሩ። ብዙ ጊዜ ስለ ኢትዮጵያ ሲጠይቅኝ የማውቀው ነገር ያው ስለ ቤተሰቤ ወይ ስላየሁት ቦታዎች ነው እንጂ ስለ ታሪኩ በደንብ አድርጌ መንገር አልቻልኩም፣ ማውራት አልቻልኩም ጥያቄ ሲመጣብኝ አንዳንድ ጊዜ እንዲያው ለምንድን ነው ቀለምሽ እጅሽ ላይ ማለት ነው ከውስጡ ነጭ ሆኖ ከውጭ ደግሞ ለምንድን ነው ጥቁር የሆነው እንደዛ አይነት ጥያቄዎች ይመጣብኝ ነበር መቼ ነው ታዲያ የእኛ ስቶሪ ወይም የእኛ ታሪክ የተወለደው ወደ በአውሮፓ አቆጣጠ ሁለት ሺ አስራ ስምንት አካባቢ ነው የጀመርነው እንግዲህ እንዳየሁት ከሆነ የእኛ ታሪክ ከሚሰራቸው ነገሮች አንዱ መጽሐፍ ጽፈሻል በማጂካል ጋቢ ወይም ደግሞ ተአምረኛዋ ጋቢ በእንግሊዝኛ የተጻፈ መጽሐፍ አይቻለሁና፣ እስኪ መጀመሪያ ስለመጽሐፉ ንገረኝ። ምን አይነት ታሪክ ነው በውስጡ የያዘው? ስለ አንድ ትንሽ ኢትዮጵያዊ ልጅ ነው ታሪኩ። አሜሪካን ሀገር ነው ብትኖረው፣ እዛም ነው የተወለደችው። አባትና እናቷ ግን ከኢትዮጵያ የመጡ ናቸው እና የመጀመሪያው መጽሐፍ ትምህርት ቤት ኢንተርናሽናል ዴይ ብለው ስለ አገራችሁ ወይም ስለ አባትና እናት ሀገራችሁ ተናገሩ ተብላ ጨንቋታል ታቅም ስለ ኢትዮጵያ። ስለዚህ ከእናትና ከአያቷ ጋር ስለ ኢትዮጵያ ማውራት ይጨምራሉ። በዛ ምክንያት ደግሞ ስለ ቡና፣ ስለ ቀሚሶቻችን፣ ስለ ምግባችን ልጆቹ እንዲማሩ እሱን እሱንም አስገባሁት። ከዛ መጨረሻ ላይ አያትየዋ ጋቢ ስርዓት አለች። ይሄ ጋቢ በጣም የሚገርም ጋቢ ነው። ውሰጂውና እስቲ ምን እንደሚመጣ ታያለሽ ብላ አያትጋ ትላታለች። ጋቢው ስትገባ ኢትዮጵያ ይወስዳታል ስላለቻት ኢትዮጵያ ትሄዳለች ማለት ነው። ከሄዳ በመጀመሪያ መጽሐፉ ላይ ባህር ዳር ነው የሚወስዳት። አሻንጉሊት ይዛ ነው የምትሄደው። አሻንጉሊቱ ይነግራታል ስለ ጣና እና ስለዛ አካባቢ ነገሮች። የተኛው መጽሐፍ ደግሞ ወደ ጎንደር ይወስዳታል እና እንደዚህ ያለ አገሩን በጠቅላላ እንድትጎበኝ ያረጋታል ማለት ነው ጋቢው። በጣም የሚደንቅ ሀሳብ ይመስለኛል። ምክንያቱም እንዳልሹ ልጅቷ ተወልዳ እዚህ ነው ያደገችው ከዛ ደግሞ ስለ ማንነቷ የምትጠየቃቸው ጥያቄዎች አሉና ይሄ አብዛኛው እዚህ ተወልዶ አሜሪካ ብቻ ሳይሆን አውሮፓም ወይም ከኢትዮጵያ ውጭ የተወለዱ ህጻናት ዕለት ተዕለት ሊገጥማቸው የሚችል ጉዳይ ይመስለኛል እና እንደ ከወላጆች መጽሐፉን ካነበቡ ሰዎች የደረሰች ምላሽ ምን ይመስላል? ልጆቻቸውን እዚህ ሀገር የወለዱ ወላጆች በጣም ነው የሚወዱት መጽሐፉን። መጽሐፉ ብዙ ነገር ነው የሚያስተምረው ልጄን፣ ልጆቼን እና ራሳቸውን መጽሐፍ ውስጥ ያሉ ስዕሎቹ በሙሉ ስለ ራሳቸው ወይ አያቶቻቸውን፣ ቤተሰቦቻቸውን፣ ምግባቸውን፣ ሁሉን ነገር ያ ያሉ እና መጽሐፉን በጣም ነው የሚወዱት፣ ደጋግሞ ነው የሚያነቡት። አንዷ እንዲያውም አያቷን እማዬ ማለት የጀመረችበት ምክንያት መጽሐፉ ላይ እማዬ የሚለውን ቃል ስላየች ነው። እንደዚህ እንደዚህ አይነት ደስ የሚሉ ነገሮች ነግረውኛል ወላጆቹ። እንግዲህ ከሌላ ምን አይቻለሁኝ፣ በዚሁ በየእኛ ታሪክ ውስጥ ፊልሞች፣ በተለይ በታሪክ ትልቅ ስፍራ ያላቸው ሰዎች እንደ ንግስት ጣይቱ የመሳሰሉ ታሪኮችን በአጫጭር ፊልም መልክ የማቅረብ ስራ እንደምትሰሩ ማይቻለሁና፣ እስኪ ስለዚህ ስራስ ንገሪኝ ውስጥ እስካሁን ስለ እቴጌ ጣይቱ እና ጥቁር አንበሶች የሚባሉ በጣሊያን ወረራ ጊዜ የነበሩ በጣም የሚገርሙት ግሩፕ ነበሩ። ኢትዮጵያን ነፃነት ለማውጣት ያደረጉትን እሱን እሱን ነው ለማ፣ አንድ አይነት ነው። በቃ ልጆቹ ታሪካቸውን ድንቅ ሰዎች፣ ድንቅ ታሪክ እንዳለ ያንን ነገሮችም እንዲያውቁ ማንነታቸው ስለሆነ እሱም ማለት ነው። እና በፊልም በጣም ብዙ ነገር ይማራል ሰው እንኳን እና ልጅ ሰው ራሱ ከመጽሐፍ ይልቅ በዚህ ጊዜ በተለይ ፊልም ነው የሚመቸው እና እና የበለጠ ደግሞ ያዩታል እና ይማራሉ በማለት ነው። እንዳየሁት መጽሐፉ በእንግሊዝኛ ነው። ምናልባት በአማርኛ ተተርጉሞ ያሉት አማርኛ ተናጋሪዎችም መጽሐፉን እንዲያነቡት የማድረግ ሀሳብ ሳለ? አዎ ሀሳብ አለ። ትክክል ነው። ብዙ ሰው እሱን ጠይቆኛል። እንዲያውም መጀመሪያ መጽሐፉን በአማርኛ ተርጉመነዋል፣ ግን እስካሁን አልታተመም። ግን ሀሳባችን እንደዛ ነው። አዎ መተርጉም አለብን። ኢትዮጵያ በተለይ መጽሐፉን በጣም የሚፈልጉ ሰዎች ብዙ፣ በኢንስታግራም በፌስቡክ የሚጠይቁን ሰዎች ስላሉ እንደዛ ማድረግ እንፈልጋለን። ኢቡክም ማድረግ እንፈልጋለን። ዲጂታል ከሆነ የትም ሀገር ያለው ሰው ዳውንሎድ አድርጎ ለልጆቻቸው ማንበብ ስለሚችል እሱንም አስበናል። ጎን ለጎን ደግሞ መጽሐፍ የማንበብ ሂደት ታደርጋላችሁ፣ ለሕፃናቶች መጽሐፉን ለማንበብ አስባቸዋል? አዎ ወላጆች ይመጣሉ ልጆቻቸውን ይዘው ሁለቱንም መጽሐፍ ነው የማነብላቸው። ሳንቆፋ ያለው የሀይሌ ገሪማ መጽሐፍ ቤት እና ቪዲዮ ቤት ዲሲ መሀል ነው ያለው። ፕሮግራም አላቸው የልጆች ማንበቢያ ፕሮግራም። እነሱ ናቸው የጋበዙኝ እና በቃ ጋቤን ይዤ መጫወቻ ይዤ ልጆቹን እንዳነብላቸው ነው ያሰብኩት መጽሐፉን እና ብዙ ጊዜ ጥያቄ አላቸው አንዳንዶቹ። መጽሐፍ መጽሐፍ ይፈልጋሉ እና ከማንነት ጋር የተያያዘ ጥያቄ በጣም ፈታኝ ጥያቄ ነው እና ይሄ እናንተ እያሰራችሁት ያላችሁት ስራ ምን አይነት ሚና አለው? ምን ያክልስ ይሄ የመገንጠል ስሜትን ምን ያክል ይሞላል? በልጅነታቸው ከጀመርን ይሄንን ንግግር እና ትምህርት በጣም ትልቅ ቤኔፊት ያለው ይመስለኛል ለልጆቹ እዚህ ሀገር፣ በተለይ በኩራት ራሳቸው ማን እንደሆኑ ማውራት እንዲችሉ ማወቅ እንዲችሉ ያረጋል ብዬ እመኛለሁ። ከም እድል እንመኛለን። በድጋሚ ደግሞ በሌሎች ተጨማሪ ስራዎች እንደምንገናኝ እና እንደምናወራ ተስፋ አደርጋለሁ። ለዛሬው እጅግ በጣም አመሰግናለሁ። እኔም በጣም አመሰግናለሁ። ጋቢና ቪኦኤ ዘውተር በኢትዮጵያ አቆጣጠር ከምሽቱ ሁለት ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶዎችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድ ምታ ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶው ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ 2022 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ። በመቀጠል ወደ ምስራቃዊ አፍሪካዊቷ ሀገር ሶማሊያ እናመራለን። በሶማሊያ ከባድ የሚባል ድርቅ ተከስቷል። ከ ከስምንት ሚሊዮን በላይ ህዝብም የረሃብ አደጋ አንዣቦበታል። ከነዚያ መካከል ደግሞ አንድ ነጥብ አምስት ሚሊዮን ያክሉ ሕፃናትና ታዳጊዎች ናቸው። ይህን የተመለከተውን ዘገባ የሙሐመድ ሼክ ኑር ዘገባ ነው በመቀጠል እናሰማችኋለን። የተባበሩት መንግስታት ድርጅት የዓለም ምግብ መርሃ ግብር በሶማሊያ የግማሽ ክፍለ ዘመን ታሪክ የከፋ ነው ባለው ድርቅ ምክንያት አገሪቱ በሚሊዮኖች የሚቆጠሩ እንስሳቶችን እንዳጣች፣ 8 ሚሊዮን ያክል ህዝቧ ደግሞ ከረሃብ ጋር እንደተጋፈጠ ይፋ አድርጓል። ረሃብ ከአንዣበብባቸው ህዝቦች መካከል 1.5 ሚሊዮን ያክሉ ሕፃናት ናቸው። ባልተጠበቀ ሁኔታ አምስት የዝናብ ወቅቶች በተከታታይ ካለጸብታ ዝናብ አልፈዋል። በዚህ ምክንያት ቁጥራቸው ከአንድ ሚሊዮን የሚበልጥ ሶማሊያውያን ከአገሪቱ ገጠራማ ስፍራዎች ባይድዋን ወደ መሰሉ ከተሞች ስደት ይዘዋል። ብዙዎቹ በእግር ከማቆራረጥ ወዲያ ሌላ አማራጭ የላቸውም። ለጉዳት ተጋላጭ የሆኑት በሕይወት ላይ ወጡት ይችላሉ። ማረው ጋዳን የድርቁ ተጎጂ ናቸው። መንገዱ አስር ቀናት ፈሽቶብናል። በእነዚህ ቀናት ውስጥ ከልጆቼ መካከል ሶስቱ በረሃብ ሞተውብኛል። እዚህ ከደረስን ሶስት ወራት ብናስቆጥርም ምንም አይነት ድጋፍ ግን አላገኘንም። ብቸኛው የገቢ ምንጫችን ሰብረን የምንሸጠው የማገዶ እንጨት ብቻ ነው። ምንም መሸጥ ካልቻለን ምንም የምንበላው ስለማይኖረን አንዳንዴ ባዶ ሆዳችንን እናድራለን። ከአምስት ዓመታት በታች ለሆናቸው የምግብ እጥረት ለሚፈጥራቸው ችግሮች በእጅጉ ተጋላጭ የሆኑ ህጻናት የባይዳዋ ሆስፒታል መስጠት የሚችለውን ሁሉ ድጋፍ እያገኙ ነው። ከጂዶ ሂሳቅ ህፃን ልጇ በምግብ እጥረት የተዳከመባት እናት ናት። በገጠመን የከፋ ድርቅ የዝናብ እጥረት ምክንያት ለአራት ተከታታይ ወቅቶች ዘርቶ ማብቀል አልቻልንም። እንስሳቶቻችን ሁሉ አልቀዋል። ልጄም የምግብ እጥረት በፈጠረው ህመም ምክንያት ስቃይ ውስጥ ይገኛል። ወደ ሆስፒታል የሚወሰዱ ሕፃናት ቁጥር በፍጥነት ጨምረዋል። ዶክተር መሐመድ ኢብራሂም የባይዶዋ ሆስፒታል ባልደረባ ናቸው። በምግብ እጥረት የሚጎዱ ህጻናት ቁጥር በአስደንጋጭ ሁኔታ እየጨመረ ይገኛል። በአንድ ወር ውስጥ ከአንድ መቶ ሃምሳ እስከ ሁለት መቶ ህጻናትን እንቀበል ነበር። አሁን ግን በአንድ ወር ውስጥ የምንቀበላቸው ልጆች ቁጥር ሦስት መቶ እና አራት መቶ ደርሰዋል። የሶማሊያ ደቡብ ምዕራብ ግዛት መንግስት የድርቁን ጉዳት ለመቀነስና የረሃብ ፍጅትን ለማስቀረት ከእርዳታ ድርጅቶች ጋር በቅርበት እየሰራ ይገኛል። የሰብአዊ ድጋፍና አደጋ ጊዜ አስተዳደር ሚኒስትር የሆኑት አብዲናስር አብዲ አሩጅ የረዴት ስራዎችን ያስተባብራሉ። የእኛ ግብ በዚህ ሀገር ውስጥ ምንም አይነት የረሃብ ፍጅት እንዳይፈጠር ማድረግ ነው። ይሄ እንዳይከሰት ፈጣሪ እንደሚረዳን እንጠብቃለሁ። ይህንን ሁሉ የምናደርገው ሰዎች በረሃብ እንዳይሞቱ ለማድረግ በመሆኑ በጣም ጠቃሚ ነው እንደ መንግስት በህዝባችን የተጣለብን ኃላፊነት አለብን በእነዚህ ጊዜያዊ የተፈናቀሉ ሰዎች ጣቢያዎች ውስጥ ግን ለድርቁ ተጠቂዎች የሚሆን በቂ ድጋፍ አይታይም በ2011 ዓ ም በሶማሊያ የተከሰተው ድርቅ ሩብ ሚሊዮን ህዝብ ጨርሰዋል ተጨማሪ ምግብ እርዳታ በጊዜ ካልደረሰ በሚፈጠረው ረሃብ ምክንያት የሚከሰተው የህዝቦች ፍጅት ካለፈው የከፋ እንደሚሆን የእርዳታ ቡድኖች ማስጠንቀቃቸውን ቀጥለዋል። ጋቢና ቪኦኤ ነው እየተከታተላችሁ የምትገኙት። ከአሜሪካ ድምፅ ራዲዮ ወደ እናንተ እየቀረበ ያለው ይሄ ዝግጅት ከሰኞ እስከ አርብ ባለው ጊዜ በፌስቡክና በዩቲዩብ ጨምሮ በቀጥታ ይሰራጫል። በሳተላይት መገኛ ሞገዶቻችን ላይ መደመጥ ይቻላል። እንዲሁም ደግሞ ቅዳሜና እሁድ ደግሞ በራዲዮ እንዲሁም ደግሞ በሳተላይት ስርጭታችን ላይ የተለያዩ አዝናኝ ፕሮግራሞችንም እናቀርባለን። በዚያም እየሄዳችሁ እንድታዳምጡን እንጋብዛለን። አሁን ጥቂት ደቂቃዎችን ለሙዚቃ እንስጥ። You by my side, and I don't want to go if you're not along for the ride. I used to be so free, but now my hands are tied, and I don't want you to let me go. Oh, no, no, no. So, every single time that I go to, I find myself looking for you. I want call your name out loud Cause you're my lady love Every single time that I close my eyes I see your pretty face and I'm in mind. I want to leave it all behind For my lady love If I could have stopped myself from falling Then maybe I still could stand To be without you and be my own man ጣቢያው የአሜሪካ ድምፅ ሲደመጥ የቆየው፣ ደግሞ ጋቢና ቪኦኤ ሀብታም ስዩም ሳስተናግዳችሁ አምሽቻለሁ። ኤልያስ አስማረ ደግሞ የድምፅና የምስል ቅንብሩን ሲከውን ቆይቷል። መልካም ምሽት ይሁንላችሁ። መልካም ሳምንት ይሁንላችሁ። I used to be so free but now my hands are tied and I don't want you to let me go Oh no God Every single town that I go to I find myself looking for you in the crowd I want to call